በኢትዮጵያ ኦርቶዶክስ ተዋህዶ አማኞች ዘንድ በቅድስና ከሚዘከሩት አካባቢዎች በአምባሰል መስቀለኛ ተራራ ላይ የከተመችው ግሸን ማርያም አንዷ ናት። የእምነቱ ተከታዮች ኢየሱስ ክርስቶስ የተሰቀለበት መስቀል በመስቀለኛው ተራራ ላይ እንደተቀበረ ያምናሉ። እናም በየአመቱ መስከረም 21 እስከ 1.5 ሚሊዮን የሚገመት ምዕመን መንፈሳዊ ጉዞ ያደርጋል ወደ ስፍራው። የዚህ ዓመት የንግስ በዓል ግን መንግስት አሸባሪ ብሎ በፈረጀውና ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል መካከል የተቀሰቀሰው ጦርነት ባልተቋጀበት ወቅት መሆኑ ለተወሰኑ ተጓዥ ምዕመኖች ስጋት መፍጠሩ አልቀረም። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በአንጻሩ አስተማማኝ ሰላም፣ አስተማማኝ ኃይል ስላለ ምዕመኑ የሚያሰጋው ምንም ነገር የለም ይላሉ። ኢትዮጵያኖች ከአራቱም አቅጣጫ በየአመቱ ቀድመው ወደ ቦታው የሚመጡበት እና በጋራ ተሰባስበው የሚያከብሩት በዓል ነው። ዘንድሮም አጠቃላይ በዞኑ ከፍተኛ አመራር የሚመራ ግብረ ኃይል፣ የመከላከያ ከፍተኛ የስራ አመራሮች፣ የአመራር የስራ አመራሮች ሁላችንም ባለንበት ግሽን ደብረ ከርቤ ሂደን ሁኔታውን በዝርዝር አይተናል። ከደብሩ አስተዳዳሪዎችና አጠቃላይ ምእምናኑ ጋር ተዋይተናል። ሁኔታውን የጋራ አድርገናል። አስተማማኝ በሆነ መንገድ የዘንድሮውን በዓል እንደሚከበር እና ምእምናን ከየትኛውም አቅጣጫ በሰላም ወደ በዓሉ ቦታ እንዲመጡ የክብር ጥሪያችንን እናቀርባለን። ሰላም የለም ስጋት አለ ለሚሉ ወገኖች መልእክት አለኝ ይላሉ። ለሀገር ውስጥና ለውጭ ሀገራት መገናኛ ብዙሀን ጋዜጠኞች ጋዜጣዊ መግለጫ የሰጡት አስተዳዳሪው በእርግጥ ጁንታው የኢትዮጵያውያኖች የጋራ ቅርስ የሆኑትን ታሪካዊ ቦታዎቻችንን በየዓመቱ ተሰባስበን የምንዘክራቸውን ቦታዎቻችንን አንድነታችንን የምንገልጽባቸውን ቦታዎቻችንን የትክክለኛ እሴቶቻችን የሚቀዳባቸውን ቦታዎቻችንን በማውደም እና በማፍረስ የሚታወቅ ክፋት ያለው ድርጅት መሆኑ ይታወቃል። ስለዚህ መላ ኢትዮጵያውያኖች ወደዚህ ቦታ ሲመጡ ጁንታውንም ፊትለፊት ጦርነት በመግጠም ብቻ ሳይሆን የምናሸንፈው በቅርሶቻችን ላይ ያለንን ውግንና ያለንን አቋም ያለንን ጥንካሬ እሱ በሚፈልገው መንገድ ሳይሆን እኛ በምንፈልገው መንገድ ተረባርበን አንድነታችንን ጠብቀን ቅርሶቻችንን በየጊዜው እየፈቀድን እንዲህ አይነት ቅድስት ቦታዎችን በዓላቸውን እያከበርን በማሳለፍ እንደምናሸንፈውም ጭምር መላ ኢትዮጵያኖች እንዳውቁ ለማሳሰብ ያክል ነው። በዓለም ቅርስነት ከተመዘገቡት ታሪካዊ ስፍራዎች በሰሜን ወሎ የሚገኙት የላሊበላ ውቅር አብያተ ክርስቲያናትና በዋግምራ ዞን ስር ያለው መስቀለ ክርስቶስ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ስር መሆናቸው ይነገራል። ከወር በፊት የህወሀትን ቃል አቀባይ ጌታቸው ረዳን ጠቅሰው ላሊበላ በህውሀት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ ቃል አቀባዩ መናገራቸውን አስነብቦ ነበር። ላሊበላ የእኛም ቅርስ ነው። የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ። በወቅቱ የደቡብ ወሎ ዞን ዋና አስተዳዳሪ አካባቢው ካለው የሃይማኖት መስተጋብር እና ጠንካራ ማህበራዊ ዳራ አንጻር በዓሉን በሰላም ለማክበር የሚያስችል መሰረት አለባይ ናቸው። የሰላሞቻችን ምንጭ አንዱ በሁለት ሃይማኖቶች እጅግ ጥልቅና ረቂቅ የሆነ ሴት የሚቀዳበት ምድር ነው የወሎ ምድር። በክርስትና እምነትም ወስደን ካየ ነው መስከረም 21 የምናከብረው የግሸን ደብረከርቤ ግማደ መስቀሉ የሚገኝበት ለሴታችን ለሰላማችን አንዱ ምንጭ ነው። ተድባበ ማርያም የሚገኝበት፣ መስቀለ ክርስቶስ የሚገኝበት፣ ሐይቅ እስጢፋኖስ ገዳም። በእስልምና እምነትም ከወሰርን በኢትዮጵያ የመጀመሪያው መውሊድ የነብዩ መሐመድ መውሊድ የወጣበት ጀማንጉስ ትላልቅ የሃይማኖት ጠበብቶች መሻይኮች የተፈጠሩበት ምድር እነጫሊን እነገታን እነ አባቶችን እነ ባጃን ሁሉንም እና እነ ስስይ የሸህ ሁሴን ጅብሪል ያሉበት አካባቢ ስንወስድ አይናማም የሰላምም የሰውነትም ምንጭ የሆነበት አካባቢ ነው ወሎ። እነዚህ ጥልቀት ያላቸው ሃይማኖታዊ እሴቶቻችን በማንም ወጀብ ዛሬም ነገም በሚመጣ ወጀብ የማይናወጥ የሰላሞቻችን፣ የፍቅር፣ የአንድነት፣ የመቻቻል፣ የሰውነት ምንጭ የሆነበት ምድር ስለሆነ በዚህ በኩል ከሰላም ጋር ተያይዞ መስጋትም መደናገጥም ብዙ አያስፈልግም። አስተማማኝ ሰላም በጸጥታ ኃይሉ ብቻ አይረጋገጥም የሚሉት ዋና አስተዳዳሪው ምዕመኑም ወደ ስፍራው ሲመጣ አስፈላጊውን ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ምዕመኑ ከአራቱም የኢትዮጵያ አቅጣጫዎች ወደ ግሸን ሲያቀና ያርፍባቸው የነበሩት የኮምቦልቻ ደሴና ሐይቅ ከተሞች ከሰሜንና ደቡብ ወሎ ከዋግ ህምራና አፋር አካባቢዎች በጦርነቱ ምክንያት ተፈናቅለው በመጡ ወደ አራት መቶ ሺህ የሚጠጉ ተፈናቃዮች መጠለያ መሆናቸው የማረፊያ እጥረት ሊያጋጥም እንደሚችል ግምታቸውን ሰንዝረዋል። ከዚያ አንጻር በከተሞቹ ርቻዎች የሚገኙ ማረፊያዎችንና ዳስን ጨምሮ የተለያዩ የመጠለያ አማራጮችን መጠቀም እንዲችሉም ጠቁመዋል። ወደ ግሽን የሚያቀኑት ምዕመናንም በየከተሞቹ ተፈናቅለው ለሚገኙ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ተፈናቃይ ወዳለበትም አካባቢ ስለሚመጡ ምእምናን የሚችሉትንም ማድረግ እንዲችሉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። የሚችሉትን አልባሳት ሊሆን ይችላል። ብዙ ህጻናት፣ ብዙ ሴቶች፣ ብዙ አቅመ ደካሞች አሉና መቼም ወደ ጽድቅ ቦታ ስንመጣ ምንችለውን ነገር ይዘን መተን እንድንደግፍ በዚህ አጋጣሚ ለማሳሰብ እፈልጋለሁ። ባለ አንድ መግቢያና መውጫ በር ብቻ ያላት ግሸን ማርያም ታሪካዊ ሰነዶች ዋቢ እንደሚያደርጉት በአጼ ዘርዓ ያዕቆብ ዘመነ መንግስት በ1446 ዓ ም ነው ክርስቶስ የተሰቀለበት መስቀል ተቀብሮባት ደብረ ከርቤ የሚለውን ስያሜዋን ያገኘችው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ